ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ሲድኒ ለሚገኙ ግልጋሎት መስጫ ስፍራዎች የህዝብ ጤና ማስጠንቀቂያዎች ተሰጡ። የቪክቶሪያ ወሰን እስከ ጃንዋሪ መጨረሻ በኒው ሳውዝ ዌልስ ላይ ተዘግቶ ይቆያል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ከኮሮና ቫይረስ መነሻነት ጋር በተያያዘ በምዕራብ ሲድኒ ለሚገኙ በርካታ ስፍራዎች ባለሥልጣናት አዲስ የህዝብ ጤና ማስጠንቀቂያዎችን ሰጡ። ማስጠንቀቂያዎቹ የተሰጡት ኦበርን ለሚገኝ አንድ ሲኔማ ቤት፣ ሊድከም ለሚገኝ ውልወርስ እና አንድ የጸጉር ሳሎን ነው። በነዚህ አካባቢ በቫይረሱ የተያዙ ሰዎች ቁጥር በነገ ዕለት ማክሰኞ ይፋ በሚሆነው የኮሮና ቫይረስ ዕለታዊ ዘገባ ላይ የሚሰፍር ሲሆን እሁድ ዕለት የተመዘገበ አንዳችም የቫይረስ ጥቃት የለም። የኒው ሳውዝ ዌልስ መንግሥት ምርመራ ያካሄዱ ሰዎች ቁጥር አነስተኛነት የቫይረሱን የማኅበረሰብ ተጋቦት መጠን ሊደብቅ ይችላል በሚል እሳቤ ያለውን ስጋት በመግለጥ የሲድኒ ነዋሪዎች ወደ ምርመራ ጣቢያዎቹ ሄደው እንዲመረመሩ እያበረታታ ይገኛል። የኒው ሳውዝ ዌልስ ጥብቅ ፕሪምየር ጆን ባሪላሮ በአንድ ምዕራባዊ ሲድኒ በተካሄደ ሰርግ ላይ እስከ ሰባት መቶ ሰዎች በመታደማቸው ፖሊስ ከማህበራዊ ርቀት ጋር በተያያዘ ቅጣቶችን እንደሚጠል አሳስበው ድርጊቱንም ሲኮንኑ በተለምዳዊ ሁኔታ የንግድ ተቋማት ወረርሽኙን በመከላከል ረገድ ከመንግሥት ጋር እጅና ጓንት ሆነው ነው የሚሰሩት። በዚህ ሁነት ግና የሆነው የሆነ ሰው የከበደ ስህተት ፈጽሟል። የራሱን ንግድና መልካም ስም እንዲሁም የንግድ ተቋማትን መልካም ስም የወሰን አካባቢ ንግዶችንም እንዲሁ ለተጋላጭነት ዳርጓል። እርግጥ ነው በከፋ መልኩ የክፍለ አገሩን የጤና ሁኔታ ብለዋል። ይህንኑ ተግባር የፈጸመው የንግድ ባለቤት ላይ የአምስት ሺህ ዶላርስ ቅጣት ተጥሏል። በቪክቶሪያና ኒው ሳውዝ ዌልስ ወሰኖች መካከል ብርቱ የሆኑ ገደቦች እስከ ወርሃ ጃንዋሪ መጨረሻ ድረስ ረግተው ሊቆዩ ነው። የቪክቶሪያ ኮሮና ቫይረስ ግብረ መልስ አዛዥ ጄሮን ዋይማር ኒው ሳውዝ ዌልስ ውስጥ የሚገኙ የቪክቶሪያ ነዋሪዎች በወሩ መጨረሻ ወደ ቤታቸው ለመመለስ ካሹ የማመልከቻ ቅጽ ሊሞሉ እንደሚችሉ ገልጠዋል። በሁለቱ ክፍለ ሀገራት መካከል ያሉ ወሰኖች ካለፈው አርብ ጀምሮ ዝግ ሆነዋል። አቶ ዋይማር ከወሰን መዘጋቱ ጋር አያይዘው ከኒው ሳውዝ ዌልስ ወደ ቤታቸው ለመመለስ የሚሹ የሜልበርን ነዋሪዎች ቀደም ብለው የይለፍ ማመልከቻ እንዲያስገቡ ሲያሳስቡ፣ በዚህ ወቅት ወደ ሜልበርን የሚያስመልስ አስቸኳይ ጉዳይ ካለዎት የይለፍ ሂደቱን ይጀምሩ። ጉዳዩን ለመከወን ጥቂት ቀናት ይፈጃል። ሆኖም በሚቀጥሉት ሶስት ሳምንታት ውስጥ ለመመለስ ካሹ ጉዳዩን እንድንከውንሎት ካሁኑ ያመልክቱ ብለዋል። በአሁኑ ወቅት ከኒው ሳውዝ ዌልስ ወደ ቪክቶሪያ መመለስ የሚሹ 2300 ነዋሪዎች የይለፍ መጠየቂያ ማመልከቻ ያስገቡ ሲሆን 175ቱ ይሁንታን አግኝተዋል። በሌላም በኩል የደቡብ አውስትሬሊያ ፕሪምየር ስቲቭን ማርሻል ኒው ሳውዝ ዌልስ 14 የኮሮና ቫይረስ መዛመትን ነፃ ቀናትን እስክታስመዘግብ ድረስ ደቡብ አውስትሬሊያ ወሰኗን የዘጋች መሆኑን ያስታውቀዋል። በዚህም ሳቢያ በአሁኑ ወቅት ወደ ደቡብ አውስትሬሊያ መዝለቅ የሚችሉ ሰዎች አስፈላጊ የሆኑ ሠራተኞችና ለሁለት ሳምንታት ወሸባ መግባት ግድ የሚላቸው የደቡብ አውስትሬሊያ ነዋሪዎች ብቻ ሲሆኑ ለሌሎች የኒው ሳውዝ ዌልስ ነዋሪዎች በሯ ዝግ መሆኑ ተገልጧል። ይሁንና ደቡብ አውስትሬሊያ በቪክቶሪያ ላይ ወሰኗን ለመዝጋት እቅድ እንደሌላት መንግሥት አስታውቋል። ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጆርጂያ የምርጫ አስፈጻሚ ባለሥልጣናት ላይ የሁለት ሺህ ሃያ ፕሬዝደንታዊ ምርጫ ውጤትን እንዲቀለብሱ ጫና ማሳደራቸው ይፋ ሆኗል። የፕሬዝደንቱ በጆርጂያ ግንኙነት ኃላፊ ብራድ ራፊስበርገር ላይ ጫና ለማሳደር መጣራቸውን ዋሽንግተን ፖስት በእጁ የገባውን የድምፅ ማስረጃ ይፋ አድርጓል። አንድ ሰዓት በፈጀው የፕሬዚደንቱ ንግግር የጆ ባይደንን የድል ውጤት እንዲቀለበስ ለአቶ ራፍንስበርገር ሲናገሩ የተደመጡ ሲሆን በምርጫ አስፈጻሚ በኩል ግና የፕሬዚደንቱ ዳታ የተሳሳተ መሆኑንና ቆጠራቸው ትክክለኛ መሆኑን በመግለጽ እምቢ ሲሉ ተደምጧል። ዋይት ሀውስ የድምፅ ማስረጃውን አስመልክቶ እስካሁን ምላሽ ከመስጠት ተቆጥቧል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ15 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 19፣ ከፍተኛ 36። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 24። ሜልበርን ማልዳ ላይ ዘንቦ ከቀትር በኋላ ያባራል። ዝቅተኛ 16 ከፍተኛ 20። ሆባርት ደመናማ ይሆናል። ዝቅተኛ 14 ከፍተኛ 21። ካምብራ ብራ ይሆናል። ዝቅተኛ 15 ከፍተኛ 27። ሲድኒ ብራ ይሆናል። ዝቅተኛ 19 ከፍተኛ 27። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 32። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 29 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ሲድኒ ለሚገኙ ግልጋሎት መስጫ ስፍራዎች የሕዝብ ጤና ማስጠንቀቂያዎች ተሰጡ። የቪክቶሪያ ወሰን እስከ ጃንዋሪ መጨረሻ